The Voice of America. የደሴ ከተማ የኮሮና ቫይረስ ወረርሽኝ መከላከያ ግብረ ኃይል በከተማዋ ጫት ማስቃመም ሆነ ሽያጭ እንዳይደረግ አገደ። ክልከላውን ተላልፎ ገበያ ላይ የዋለም ጠበቅ ያለ የቅጣት እርምጃ የሚወሰድበት መሆኑ ተገልጧል። እስካሁንም ግምቱ ከአንድ ነጥብ ስምንት ሚሊዮን ብር በላይ የሚያወጣ የጫት ምርት መቃጠሉ ተዘግቧል ይሁንና እርምጃው ግን የተለያዩ አስተያየቶችን እያስተናገደ መሆኑን ጠቅሶ የደሴው ዘጋቢያችን መስፍን አራጌ ተከታዩን አጠናቀዋል። የኮቪድ-19 ወረርሽኝ በአሳሳቢ ሁኔታ እየጨመረ መምጣት ከተሞች እንደየአካባቢያቸው አካባቢያቸው ተጨባጭ እውነታ የተለያዩ ማዕቀቦችን እንዲያወጡ አስገድዷቸዋል። የደሴ የከተማ አስተዳደርም በተለይ በጫት ግብይትና መጠቀም ላይ ጠንካራ ያለ እርምጃ በመውሰድ ላይ ይገኛል። ከተማ አስተዳደሩ ጫት ማስቃምንም የጫት ግብይትንም ከልክሏል። በድብ ገበያ ላይ የዋለ ጫት ምርትንም በአደባባይ እስከ ማቃጠል ደርሷል። ይሁን እንጂ እርምጃው በሶስት ጎራ የተከፈሉ ሶስት አስተያየቶችን በማስተናገድ ላይ ነው። አንዳንዶች እርምጃው ተገቢና ተጠናክሮ መቀጠል አለበት የሚል ድምጽ ያሰማሉ። ገሚሱ ውሳኔው በአገር አቀፍ ደረጃ የወጣው መመሪያ የጣሰ ነው ይላሉ። እነዚህ አካላት ክልከላው ጫት ማስቃምን እንጂ መሸጠን አያካትትም የሚል መከራከሪያ ያቀርባሉ። የተወሰኑት ደግሞ ከተማ አስተዳደሩ እንዲህ አይነቱን ተግባር ሲፈጽም ቢያንስ የዕለት መተዳደሪያቸው ጫት ሽያጭ የሆኑ ግለሰቦችን ግምት ውስጥ ማስገባት ነበረበት ሲሉ ይደመጣሉ። የደሴ ከተማ ኮሮና መከላከል ኮማንድ ፖስት ሕዝብ ግንኙነት የልማት አረፈ ግን ከተማ አስተዳደሩ ውሳኔውን ሲያሳልፍ በበቂ ጥናት ላይ ተመርኩዞ በቂ ምክንያት ይዞ ነው ይላል። አካባቢችን ላይ ጫት የሚቃምበት መንገድ ለኮሮና ቫይረስ በጣም አጋላጭ ነበር። ብዙ ሰዎች በጣም በጠባብ ኮንቴነሮች በጣም በተነካካ ሁኔታ ጫቱ የሚሸጥበት መንገድ ከገባም በኋላ ሁለት ሶስት አራት ጊዜ መነቃቃት ሂደትን ለመቀነስ ሰፊውን የከተማ ህዝብ ለማዳን በሚል የተወሰኑ ግሩፖች እንደሚጎዱ ግልጽ ነው። በከተማዋ በርካታ ወጣቶች ለጫትና ለመሰል ሱሶች ተጋላጭ መሆናቸውን የሚያስረዱት ደግሞ የከተማዋ አስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ ዋና ኢንስፔክተር አሰን መሐመድ ናቸው። አሁን አዋጁ ጋር ተያይዞ ከተማው ኮማንድ ፖስት ጫት ማዘዋወር፣ መሸጥ ለመሰባሰብ ምቹ ሁኔታ የሚፈጥሩ ነገሮች ስለሆኑ ክልከላ ውስጥ እንዲካተቱ አድርጎ ተግባሩን ለህግ ማስከበር ግብረ ሀይሉ ሰጥቷል። ሰጥቷል የህግ ማስከበር ግብረ ኃይሉ በስፋት ተግባሩን እያከናወነ ነው የሚገኘው። እስካሁን ድረስ ባለው ሂደት ከ416 ጫት ቤት በላይ የማሸግ ስራዎች ተሰርተዋል። የመቃሚያ ቤቶች ማለት ነው። በጀበና ቡናዎች ጭምር የጫት መሸጫ ቦታዎችን ያካትታል። እነዚህ ቦታዎች ላይ የተለያዩ የጫት መቃም ተግባር እየተከናወነባቸው ስለነበረ እነዚህ ቤቶች የማሸግና በደንብ ማስከበር እርምጃ እንዲወሰድ የተደረገበት ሂደት አለ። ወደ ከተማውም የሚገቡ ጫቶች ከ1 ሚሊዮን ወደ 823 ሺህ ብር አካባቢ የሚሆን እስካሁን ድረስ የማቃጠል ስራ ተሰርቷል። ኢንስፔክተሩ መሰባሰቡ ለሌሎች አሳሳቢ ወንጀሎች ችን መንስኤ እንደሆነ ነው የሚናገሩት። ጫት የመቃም ሁኔታ ብቻ ሳይሆን የተለያዩ እጾችንም እየተጠቀመ ያገኘንበት ሁኔታ ነው ያለው። ከ34 ኪሎግራም በላይ እጽ ይዘናል። ብዙ በከተማችን ከውጤ ክፍለ ከተማ አካባቢ ላይ ማለት ነው ከሁለት ሳምንት በፊት ስራውን ይህን ተግባር ከጀመርነው ወደዚህ። ማለት ኮሮናን ከመከላከል ባሻገር ትውልድን የመታደግ ስራ መሰራት አለበት። ይህ ደግሞ በአብዛኛው የከተማዋ ነዋሪ በተደጋጋሚ ሲነሳ የነበረ ጥያቄ ነው ሲሉ ያብራራሉ። ለረጅም ጊዜያት የከተማችን ማህበረሰብ በተለያዩ አጋጣሚዎች በሚገኙ መድረኮች ላይ ጫት ከተማችን ውስጥ በመግባቱ ምክንያት ትውልድ እየተጎዳ ነው፣ ለተለያየ ነገር ተጋላጭ እየሆነ ነው። ስለዚህ ከተማ አስተዳደሩ ማስቆም አለበት የሚል ጠንከር ያላቋም ነበር። እዛ ጋር ተያይዞ ከተማ አስተዳደሩ የራሱን ደንብ በመመሪያ ከአሁን በፊት ማውጣት ስለሚችል ክልከል አድርጓል። አገር አቀፉ የአስቸኳይ ጊዜ አዋጁ ቁጥር አስር ላይ ሺሻ ማስጨስን እና ጫት ማስቀምን ትኩረት ሰጥቶ ይከለክላል። አሁን ሰዎች እያነሱ ያሉት ግን ከዚህ ማለፍ አልነበረባቸው። እነሱ አዋጁ ላይ ብቻ ተንጠልጥለው ስላሉ ነው ይሄ ሀሳብ የሚያነሱት። በእርግጥ አብዛኛው የከተማችን ማህበረሰብ ይሄ ጉዳይ አይገልጸው የድርጊቱ ተጠቃሚ የሆኑ አባላቶች ናቸው። በዚህ ላይ በስፋት የሚጽፉትም ጉዳዩንም የሚያነሱት ማለት ነው ከአዋጁ ላይ ተነስቶ የከተማው ኮማንድ ፖስት ልዩ ልዩ ደንቦችን አካባቢያዊ የሆኑ ጉዳዮችን የማውጣት ስልጣን ተሰጥቶት ስለዚህ በዛ ስልጣኑ ላይ መሰረት አድርጎ እነህኛዎችን መመሪያዎች ያወጣ ስለሆነ እነሱ አዋጁ ላይ ብቻ ያለውን በፌዴራል የሚኒስትሮች ምክር ቤት የወጣውን ብቻ አንስተው ነው ድረ ገጽ ላይ እየጻፉ ያለው። የአብዛኛውን ህዝብ ደግሞ መብት ማስጠበቅ የሚችል መመሪያ ወይም ደንብ ሆኖ እስከተገኘ ድረስ በዛ አግባብ ነው ከተማ አስተዳደሩ ተግባሩን እየፈጸመ ያለ። እርምጃውን የሚቃወሙ አካላት ግን የፌዴራሉ አስቸኳይ ጊዜ አዋጅ ከተሞች እንዳ አካባቢያቸው ተጨባጭ ሁኔታ ህጉን ሊያስተካክሉት ይችላል የሚል አረፍተ ነገር አልሰፈረበትም ሲሉ ይከራከራሉ። ከፌዴራሉ የሚኒስትሮች ምክር ቤት ከወጣ አዋጅ ላይ ተነስቶ ክልሉ የራሱን ደንብ አውጥቶ ልኳል፣ በሰነድ ደረጃም ስላለን ማለት ነው። ስለዚህ ከክልሉ መነሻነት ደግሞ ከተማ አስተዳደሩ የራሱን ውሳኔዎችና ደንቦች አውጥቷል። የህግ መሰረት የለውም የሚሉ ተከራካሪዎች ካሉ በዝርዝር የአንዳንዱን አንቀጽ እያዩ መወያየትና መነጋገር የሚቻልበት አግባብ አለ። በሌላ በኩል የዕለት ኑሯቸውን በጫት ሽያጭ የሚደጉሙ ቤተሰብ የሚያስተዳድሩ ግለሰቦችን ግምት ውስጥ ያስገባ እርምጃ አይደለም ሲሉ ውሳኔውን የሚተቹ አልጠፉም። የግብረ ኃይሉ ህዝብ ግንኙነት ግን በኮቪድ-19 የተጎዱት ጫት ነጋዴዎች ብቻ እንዳልሆኑ ይናገራሉ። ኮቪድ ተጽዕኖ በእነዚህ ግለሰቦች ላይ ብቻ ሳይሆን ብዙ ተቋማትን ዘግተናል። በቀን በቀን ገቢ የሚተዳድሩ ሰዎችን እንገለጥረናልና በዚህ ምክንያት ብዙ ሰዎች ላይ ኢኮኖሚካል ጉዳት ደርሷል። ማህበራዊ ቀውስ እያመጣ ነው። እሱን ለማስተካከል ጥረት እያደረግን ነው። አንድን ችግር ለመከላከል ሌላ የባሰ ችግር እንዳይከሰት ከተማ አስተዳደሩ ያስቀመጠው አቅጣጫ ይኖር ይሆን? አንደኛው መፍትሄ ብለን ያስቀመጥናቸው ናቸው እንቅስቃሴዎች ለጊዜው በተቻለ መጠን በራሳቸው ሰርቫይቭ እንዲያደርጉ ነው እየሞከርነው ያለነው የከፋ ከሄደ፣ ምክትል ከንቲባ የሚመራ የሀብት አሰባሳቢ ኮሚቴ ተቋቁሞ እስካሁን እስከ 26 ሚሊዮን ብር በላይ በጥሬ ገንዘብ ብቻ ተሰብስበዋል። በአይነት የተሰበሰቡም አሉ። እነዚህ በኮቪድ ምክንያት ችግር ውስጥ ለገቡ የህብረተሰብ ክፍሎች የሚሰጥ ስለሆነ እዛ ላይ ታሳቢ እንዲደረጉ አስበን ያለ ነው። በከተማ በኮቪድ-19 የተያዘ ሰው መገኘቱን ተከትሎ ግብረ ኃይሉ ባለ አምስት ነጥብ ውሳኔዎችን ያሳለፈ ሲሆን ከእነዚህም በግልና በመንግስት ተቋማት ውስጥ አገልግሎት ሰጭም ሆነ ተቀባይ ያፍና የአፍንጫ መሸፈኛ ጭምብል መልበስ ግድ ነው፣ ጅቡቲን ጨምሮ ድንበር ተሻጋሪ አሽከርካሪዎች ወደ ከተማ ሲመጡ ለይቶ ማቆያ ውስጥ መግባት አለባቸው የሚሉት ይገኝበታል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።